ፈረንሳይ ውስጥ የገዘፉና የግለሰብ የወንጀል የፍርድ ጉዳዮችን በመያዝ በፍርድ ቤት ተሟግተው በርካታ ክሶችን የረቱ ናቸው። ያሁኑ የቦይንግ ሰባት ሰላሳ ሰባት ማክስ በአደጋው ሰለባ የሆኑባቸው የፈረንሳይ ቤተሰቦች ጠበቃ የአርባ አመቱ ጎልማሳ ያሲን ብዝሩ የክስ ጉዳያቸውን የያዙላቸው ዘጠኝ ፈረንሳዊያን ቤተሰቦችም የቦይንግ ሰባት ሰላሳ ሰባት ማክስ የአውሮፕላን አደጋ በስተት የተፈጠ ጠረ ነፍስ ማጥፋት በላይ በመሆኑ የፍርድ ሂደቱ እንዲፋጠንላቸው እንደሚፈልጉ ጠበቃው ለዲደብልዩ ተናግረዋል። የቦይንግ ኩባንያ ቀደም ብሎ በጥቅምት ወር ላይ በኢንዶኔዥያው አውሮፕላን ላይ ከደረሰው አደጋ መማርና የአውሮፕላን የአሰራር ችግሩን ሳይፈታ በቸልተኝነት በማለፍ የኢትዮጵያ አየር መንገድ የቦይንግ 737 ተሳፋሪዎች ላይ እጅግ የከፋ የሕይወትና የንብረት ጥፋት እንዲደርስ አድርጓል ሲሉም በቦይንግ ላይ ትክክለኛ የወንጀል ፍርድ ሊሰጣቸው እንደሚገባም ጠበቃው ገልጸዋል። ለእኛ መነሻ ነጥብ ለሁሉም ነገር የሚሆነው አደጋ በተለያየ ምክንያት ከፍቃድ ውጪ ሊፈጠር ይችላል። ይህ ግን የአውሮፕላን አደጋ ሆን ተብሎ የተፈጠረ ነው። እኛ እንደምንገምተው ሁሉም ነገር ከመነሻ ሆን ተብሎ የተደረገ ነው። ከመጀመሪያውኑ እነዚሁ የቦይንግ አውሮፕላኖች አደገኛ ባህሪነት እንዳላቸው ያውቃሉ። በተለይም ሌላ ኛው አውሮፕላን አደጋ ከተከሰተ ረጅም ጊዜም አልነበረውምና፣ ግን ቦይንግ አውሮፕላኖቹ እንዲበሩ ትቷቸዋል። በአጋጣሚውም የሰዎችን ሕይወት አደጋ ላይ የጣለ እና በአሰቃቂ ሁኔታ ሰዎች ሕይወታቸውን እንዲያጡ ያደረገ ነው። በዚሁ የፍርድ ቤት የክስ ሂደት ላይ የኢትዮጵያ አየር መንገድንም ሆነ ከሌሎች የአደጋው ሰለባ ከሆኑባቸው ቤተሰቦች ጋር ምንም አይነት ግንኙነት እስካሁን ድረስ እንደሌላቸው ጠበቃው ጠቁመዋል። በአንጻሩ ግን ጉዳዩ የሚመለከታቸው የኢትዮጵያ አየር መንገድ ባለስልጣናት የአውሮፕላኑን አደጋ መንስኤ ምንነትን በተመለከተ ባለፈው ወር የመጀመሪያ ደረጃውን የምርመራ ውጤት ይፋ ማድረግ መቻላቸው ለ የፍርድ ቤት ጉዳያቸው ግብዓትነት ከፍተኛ እገዛ እንዳለው ግን ተናግረዋል። አዎ፣ በትክክል አለው። ማወቅ ያለብሽ በምርመራ ተሳታፊ የነበሩ የምርመራ ባለሙያዎች በፈረንሳይ ዳኞች ተጠይቀዋል። ገና የሚቀር የምርመራ ሂደትም አለ። የመጀመሪያው የምርመራ ውጤት መደምደሚያ የሚያሳየው በኢትዮጵያ አየር መንገድ እና በኢንዶኔዥያው አየር መንገድ አደጋዎች ተመሳሳይነት መኖሩን ነው። ይህም የአደጋው መንስኤ በአውሮፕላን አብራሪዎች ምክንያት የመጣ አለመሆኑን ነው፣ ግን አውሮፕላኑ የራሱ ችግር እንደነበረበት ያመለክታል። ያም የቦይንግ የምርት ቴክኒካል የፈጠረው ስተት ነው። በመጨረሻም የቦይንግ ኩባንያ ፓሪስ ላይ የተመሰረተበትን ክስ በአደጋው ቤተሰባቸውን ላጡት ከሳሾች ፍላጎትና የፍርዱንን ፋይዳነት በተ መለከተ ለጠበቃው ላቀረብኩላቸው ጥያቄ እንዲህ ሲሉም ምላሻቸውን ሰጥተዋል። የቤተሰቦቹ ተነሳሽነት ወይም ፍላጎት ምን እንደተፈጠረ እውነታውን ማወቅ ነው። በጉዳዩም ተጠያቂ የሆኑ ሰዎች ጥፋተኛ ሆነው ከተገኙ የጥፋተኛ ፍርድ እንዲሰጥባቸው ነው። ይህ ቀዳሚው አላማቸው ነው። እንዲሁም እንዲህ መሰሉ አሰቃቂ አደጋ በድጋሚ እንዳይከሰት ማረጋገጥ ነው። እንዲህ አይነቱን ስህተት በፈጠሩት ሰዎች ምክንያት የቦይንግ ኩባንያ በጥፋቱ ሊቀጣና ኃላፊዎቹም ሆን ብለው የመንገደኞችን ሕይወት ለአደጋ እንዲጋለጥ በማድረጋቸውም እንዲቀጡ ለማድረግ ነው። ለዲደብሊው ለተጠናቀረው ዘገባ ሃይማኖት ጥሩነነኝ ከፈረንሳይ Paris.